ሃይማኖት አቶ ከበደ፣ እስከ ዛሬ ድረስ ስለኢትዮጵያ ሕዝብ ሃይማኖት ብዙ ስላልነገሩኝ አሁን እንዲነግሩኝ እፈልጋለሁ። ማወቅ የሚፈልጉት ምን እንደሆነ ካወቁትና ማስረዳት ከቻልሁ ይጠይቁኝና ልንገሮት። መጀመሪያ ማወቅ የምፈልገው አብዛኛው የኢትዮጵያ ሕዝብ የሚያምንበትን ሃይማኖት ነው። ኦርቶዶክስ። ምንም እንኳን ኢትዮጵያ ውስጥ በብዙ የሚቆጠሩ ሃይማኖቶች ቢኖሩ አብዛኛው ህዝብ ኦርቶዶክስ ነው። ሌሎችስ ኢትዮጵያ ውስጥ የሚገኙት ሃይማኖቶች ምን ምን አይነት ናቸው? ካቶሊክ፣ ፕሮቴስታንት፣ እስላም ምንም እንኳ ሁሉንም ባለማወቄ ልነግረው ባልችል ከብዙ ጥቂቶቹ ካቶሊክ ፕሮቴስታንትና እስላም ናቸው። መውረዝ መወረዝ የኢትዮጵያ ኦርቶዶክስ የኢትዮጵያ ኦርቶዶክስ ሃይማኖት የተወረሰው ከየት ነው? ግሪክ አመጣጥ የ የኢትዮጵያ ኦርቶዶክስ ሃይማኖት አመጣጡ ከግሪክ ሳይሆን አይቀርም። ኢትዮጵያ የክርስቲያንን ሃይማኖት የተቀበለችው በስንተኛው መቶ ዓመት ነው? ኢትዮጵያ ክርስቲያን የሆነችው በአራተኛው መቶ ዓመት ነው። ቄስ ቀሳውስት መፈቀድ የኢትዮጵያ ኦርቶዶክስ ቄሶች ሚስት ማግባት ይፈቀድላቸዋል? መነኩሴ መለኩሴ አዎ፣ በኢትዮጵያ ቤተ ክርስቲያን ከመነኩሴዎች በቀር ቄስ ለመሆን ሚስት ማግባት አለባቸው። ለመሆኑ አንድ ቄስ ሚስቱ ብትሞትበት ሌላ ማግባት ይችላል? የለም፣ አይችልም። እሺ ለሁሉም አመሰግናለሁ። አምላክ ይስጥልኝ። ምንም አይደል። ጤና ይስጥልኝ። አቶ ከበደ እስከ ዛሬ ድረስ ስለ ኢትዮጵያ ህዝብ ሃይማኖት ብዙ ስላልነገሩኝ አሁን እንዲነግሩኝ እፈልጋለሁ። ማወቅ የሚፈልጉት ምን እንደሆነ ካወቅሁትና ማስረዳት ከቻልሁ ይጠይቁኝና ልንገረወት። መጀመሪያ ማወቅ የምፈልገው አብዛኛው የኢትዮጵያ ህዝብ የሚያምንበትን ሃይማኖት ነው። ምንም እንኳ ኢትዮጵያ ውስጥ በብዙ የሚቆጠሩ ሃይማኖቶች ቢኖሩ አብዛኛው ህዝብ ኦርቶዶክስ ነው። ሌሎችስ ኢትዮጵያ ውስጥ የሚገኙት ሃይማኖቶች ምን ምን አይነት ናቸው? ምንም እንኳን ሁሉንም ባለማወቅ ልነግረው ባልችል ከብዙ ጥቂቶቹ ካቶሊክ፣ ፕሮቴስታንትና እስላም ናቸው። የኢትዮጵያ ኦርቶዶክስ ሃይማኖት የተወረሰው ከየት ነው? የኢትዮጵያ ኦርቶዶክስ ሃይማኖት አመጣጡ ከግሪክ ሳይሆን አይቀርም። ኢትዮጵያ የክርስቲያንን ሃይማኖት የተቀበለችው በስንተኛው መቶ ዓመት ነው? ኢትዮጵያ ክርስቲያን የሆነችው በአራተኛው መቶ ዓመት ነው። የኢትዮጵያ ኦርቶዶክስ ቄሶች ሚስት ማግባት ይፈቀድላቸዋል? አዎ፣ በኢትዮጵያ ቤተ ክርስቲያን ከመነኩሴዎች በቀር ቄስ ለመሆን ሚስት ማግባት አለባቸው። ለመሆኑ አንድ ቄስ ሚስቱ ብትሞትበት ሌላ ማግባት ይችላል? የለም፣ አይችልም። እሺ፣ ለሁሉም አመሰግናለሁ። አምላክ ይስጥልኝ። ምንም አይደል። ጤና ይስጥልኝ። አቶ ከበደ እስከ ዛሬ ድረስ ለኢትዮጵያ ሕዝብ ሃይማኖት ብዙ ስላልነገሩኝ አሁን እንዲነግሩኝ እፈልጋለሁ። ማወቅ የሚፈልጉት ምን እንደሆነ ካወቅሁትና ማስረዳት ከቻልሁ ይጠይቁኝና ልንገርዎት። መጀመሪያ ማወቅ የምፈልገው አብዛኛው የኢትዮጵያ ሕዝብ የሚያምንበትን ሃይማኖት ነው። ምንም እንኳን ኢትዮጵያ ውስጥ በብዙ የሚቆጠሩ ሃይማኖቶች ቢኖሩ፣ አብዛኛው ሕዝብ ኦርቶዶክስ ነው። ሌሎቹስ ኢትዮጵያ ውስጥ የሚገኙት ሃይማኖቶች ምን ምን አይነት ናቸው? ምንም እንኳን ሁሉንም ባለማወቂ ሊነግረው ባልችል፣ ከብዙ ጥቂቶቹ ካቶሊክ፣ ፕሮቴስታንትና እስላም ናቸው። የኢትዮጵያ ኦርቶዶክስ ሃይማኖት የተወረሰው ከየት ነው? የኢትዮጵያ ኦርቶዶክስ ሃይማኖት አመጣጡ ከግሪክ ሳይሆን አይቀርም። ኢትዮጵያ የክርስቲያንን ሃይማኖት የተቀበለችው በስንተኛው መቶ ዓመት ነው? ኢትዮጵያ ክርስቲያን የሆነችው በአራተኛው መቶ ዓመት ነው። የኢትዮጵያ ኦርቶዶክስ ቄሶች ሚስት ማግባት ይፈቀድላቸዋል? አዎ፣ በኢትዮጵያ ቤተ ክርስቲያን ከመነኩሴዎቹ በቀር ቄስ ለመሆን ሚስት ማግባት አለባቸው። ለመሆኑ አንድ ቄስ ሚስቱ ብትሞትበት ሌላ ማግባት ይችላል? የለም፣ አይችልም። እሺ፣ ለሁሉም አመሰግናለሁ። አምላክ ይስጥልኝ። ምንም አይደል። ጤና ይስጥልኝ።